ጥያቄ 12 የሽርክ ምንነት እና አይነቶቹን ጥቀስ። መልስ፦ ሽርክ ማለት የትኛውንም አይነት የአምልኮ መገለጫ ከአላህ ውጭ ላለ አካል አሳልፎ መስጠት ነው። አይነቶቹ ሁለት ናቸው። አንደኛው ትልቁ ሽርክ ሲሆን ለምሳሌ ከአላህ ውጭ ያለን አካል መማጸን ወይም ከእርሱ ውጭ ላለ አካል መስገድ ወይም ከአሸናፊው አላህ ውጭ ላለ አካል እርድ ማቅረብ ነው። ሁለተኛው ትንሹ ሽርክ ነው። ይህም ለምሳሌ ከአላህ ውጪ ባለ አካል መማል ወይም ኪታቦችን ሂርዝ አልያም መሰል ነገራቶችን ጥቅም ያመጣልኛል በሚል ወይም ጉዳትን ይከላከልልኛል በሚል እምነት ማንጠልጠል ነው። ይዩልኝ ማለትም ለይዩልኝ ብሎ መስራት ለምሳሌ ሰዎች እያዩት እንደሆነ አስቦ ሶላቱን ማሳመሩ ነው።